ሰላም ለአብራኪ ክላውተ ለአውተራ ስግደት እንዘ የርጋ ላይለ ወንዜ ወርዳ ታይተ ኢየሱስ ክርስቶስ ጊዜተ ቀባይከ ክርስቶስ አልባስ ጥሮ ስፍረተ ገብር ከሰ እንፈተ እንፈተው ኩዋሚያ ኢላ ተማርያም ትኩነኒህይታ